ግብፅ ውስጥ የተከሰከሰው የሩሲያ አውሮፕላን የተበላሸው ከአውሮፕላኑ ውጪ በተፈጠረ ችግር መሆኑን አንድ የአየር መንገዱ ባለስልጣን አስታወቁ። አውሮፕላኑ አየር ላይ እንዳለ ብትንትኑን ያወጣው አንዳችም የቴክኒክ ብልሽት ኖሮት አይደለም ያሉት የበረራ ዲሬክተር አሌክሳንደር ስሚርኖቭ ናቸው።